መዝሙር 26 እግዚአብሔር ያበርህ ሌተ ያድህነኒ ምንትኑ ያፈርሃኒ እግዚአብሔር ምእመና ለህይወቴ ምንትኑ ያደነግጸኒ ሶበይ ቀረቡኒ ይኩያን ይብልኡኒ ሥጋየ ጸላይተ የሰ ደክሞ ወወድቁ እመኒ ጸብአኒ ተአይን እይፈርሃኒ ልብየ ወእመኒ ሮዱኒ ጸባኢት አንሰ ቦቱ ተወከልኩ አህተ ሰአልክዎ ለእግዚአብሔር ወኪሃ አስስ ከመ እህድር ቤቶ ለእግዚአብሔር በኩሉ ማይለወቴየ ወከመ ያረየኒ ዘያሰምሮ ለእግዚአብሔር ከመ እጸመድ ውስተ ቤተ መቅደሱ ስመሃብ አኒ ውስተ ጽላሎቱ በለተ ምንዳቤ ወሰወረኒ በምህር አጽላሎቱ ወዲበ ኮኩ አለ አለ እኒ ናውይ እዜ እግዚአብሔር ርእሲ ዲበ ጸላቴየ ኦድኩ ሶኩ ተራሁ መስዋዕት ተወ የበው ኩሎቱ ሲበ ወዘምር ለእግዚአብሔር ስማኒ ዚዮ ቃሌ ተሳለኒ ወስም አኒ ላከ ብለከ ልቤ ዋሰስኩ ገጸከ ገጸ ሀሰስ ገጸከ ምኒ ስም ገብርከ ረዳኤ አምላኪ ገደፉኒ ወእግዚአብሔር ተወክፈኒ ምርሃኒ ፍኖተ እንተባቲ ሀወር ወምርሃኒ ፍኖተ ረተከ ቁኒ ለነፍሰ ልጅ ሳቀዩንስ መቆም ወለ ልጅ ሰማይ ታመጻ ወሐሰት ርሳ መጻ ተአመን ከመራይ ሰናይቶ ለእግዚአብሔር በብሔረ ያዋን ወተሰፈው ለእግዚአብሔር ተአገስ ወአጽን ልበከ ወተሰፈው ለእግዚአብሔር